በደቡብ አፍሪካ ሁለት ኢትዮጵያውያን ንብረታቸውን ከዘራፊዎች ለማትረፍ በመሸሽ ላይ ሳሉ ባጋጠማቸው የመኪና አደጋ ሕይወታቸው ማለፉ ተገለጸ። ገልሞ ዳዊት ከናይሮቢ ዝርዝሩ ልኮልናል። ኢትዮጵያውያኑ የመኪና አደጋዊ የገጠማቸው ደቡብ አፍሪካ ጆሃንስበርግ አቅራቢያ በምትገኝ ጁልየስ የምትባል መንደር ውስጥ ወደሚገኝ ንብረታቸው እየነዱ በነበረበት ወቅት መሆኑ ታውቋል። ኢትዮጵያውያኑ ወደ ሱቆቻቸው ለመሄድ የተነሱት የአካባቢው ነዋሪዎች የስደተኞች ሱቆችን እየዘረፉ ነበር በተባሉበት ወቅት እንደነበረ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ ናህሌ ሙሳ ለቪኦኤ ገልጸዋል። ብጥብጡ በሆነ ኤሪያ ላይ ነበረ፣ ጁልያስ የሚባሉ አካባቢ ላይ የውጭ ዜጎ ች ሱቅና መኪኖች እየተቃጠሉ ነበር። በዛ ምክንያት ሰዎች እነኛ በኤሪያ ያሉ ሰዎች እንዲደርሱላቸው ሲጠይቁ ሰዎች ወደዛ እየሄዱ ነበረ። በዛ አጋጣሚ እነዚያ ሰዎች ሰዎቹን ከዛ ኤሪያ ይዞ እየወጡ እያሉ መንገድ ተዘግቶ ነበር። ይሄ መንገድም የተዘጋ እነኚህ ሰውን በመዝረፍ ላይ በሚገኙት መኪናም በማቃጠል ላይ ያሉ ሰዎች ናቸው መንገድ የዘጉት ከነዛ ሰዎች ለማምለቅ ሲሉ ነው ሁለት የኛ ሰዎች በመኪና አደጋ ሞቱ አሉ። አንዱ ደግሞ ከፍተኛ የመቁሰል አደጋ ደርሶበት ሆስፒታል ነው የሚገኘው። ህይወታቸው ያለፈው ኢትዮጵያውያን አብዱልቃድር አማና እና አማንቃበቶ የሚባሉ መሆናቸውን የገለጹት አቶ ናዊ አቡ ሁሴን የሚባል ሌላ ጓደኛቸው ደግሞ ጉዳት ደርሶበት ሕክምና ላይ እንደሚገኝ አመልክተዋል። ማንሰው እንግዲህ አገሪቷ ላይ ያሉ ሰዎች ስደተኛ ሀገራችን ይልቀቅ የሚባል ነገርም አለ። ስራ ወሰዱብን ምናምን ከሚባሉ ነገሮች በተነሳ ነው እንግዲህ ይሄ ሁሉ ብጥብጥ እየተነሳ ያለው። ስለዚህ ይሄ ነው እንግዲህ መንስው አንድ ጁልየስ እና ምናምን የሚባለው ብቻ ሳይሆን አጠቃላይ ነው በደቡብ አፍሪካ። ዛሬ በተለይ ዛሬ ናሽናል ዋይድ በሀገሪቷ ደረጃ ሰላማዊ ሰልፍ ነው ያለው፣ ስደተኛው እንዲለቅልን ስራችን እኛ መስራት እንድንችል ምናምን የሚሉት ናቸው እና ገሉ አሁን መንገድ ሰጥቶ ስራሽ እያደረጉ ነው ያሉ። በአደጋው በሁለቱ ኢትዮጵያውያን ላይ ከደረሰው የሕይወት አደጋ ሌላ ስለ ኢትዮጵያውያኑ ንብረት ግን መንገዶች ሁሉ ዝግ በመሆናቸው መረጃ እንደሌላቸው የማህበረሰቡ መሪ አመልክተዋል። በሀገሬው ሰው የሚፈጸሙ መጠጠል ጥቃቶች በመብዛታቸው የደህንነት ስጋት እንዳላቸውም ደቡብ አፍሪካ ውስጥ የሚኖሩት ኢትዮጵያውያን ገልጸዋል። በተለይ በመጪዎቹ ሁለት ቀናት ስደተኞች ከሀገራችን ውጡ በሚል ሀገር አቀፍ ሰላማዊ ሰልፍ በመጠራቱ ሁኔታው ይበልጥ እያሳሰባቸው መሆኑን ተናግረዋል። የደቡብ አፍሪካ ፖሊስ የትላንቱን አድራጎት አውግዘዋል። ትላንት በአካባቢው በተከሰተው እውቀት ከኢትዮጵያውያኑ ሌላ የሌሎች ሶስት ሀገሮች ፍልሰተኞች ነዋሪዎች የነበሩ ሰዎች መገደላቸውን የጁሌስ አካባቢ ፖሊስ ኮሚሽን ገልጸው በንብረት ዘረፋና በሌሎች ወንጀሎች ላይ ተሳትፈዋል ያላቸውን አርባ አንድ ሰዎች በቁጥጥር ማዋሉን አስታውቋል። ደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲም ሰሞኑን በሀገሪቱ የመጤ ጠል እንቅስቃሴዎች ማገረሸታቸውን አመልክቶ እዚያ የሚኖሩ ኢትዮጵያውያን ጥንቃቄ እንዲያደርጉ ማሳሰቢያ አውጥቶ ነበር። ትላንት ምሽት ላይ የሞቱት ኢትዮጵያውያን አስክሬኖች ሆስፒታል የሚገኝ ሲሆን ምርመራው ዛሬ ከተጠናቀቀ በኋላ ቀብራቸው እንደሚፈጸም የኢትዮጵያውያኑ ማህበረሰብ ምክትል ሰብሳቢ ናዊ ሙሳ አስታውቀዋል። ሁለቱም ሟቾች እያንዳንዳቸው የሶስት ልጆች አባት እንደነበሩም አቶ ናዊ አክለው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት። ¿Qué claro, le